የወጣቶች አለም ከቅርብ ጊዜ ወዲህ በመንደራችን ውስጥ ያሉ ሴቶች ምንም አይነት ችግር ሲገጥማቸው ሶስት ጥበብ ለባሾች በመባል የሚታወቁ የተለየ ኃይል ያላቸው ሴቶች ሊረዷቸው ይመጣሉ ሦስቱ ጥበብ ለባሾች ፍቅር ትዕግሥትና ፍትህናቸው የሦስቱንም መለያ ባሕርያት እንደ ቀደም ተከተላቸው እንሆ ጠንካራዋ ሴት፣ ይህች ሴት ከፍተኛ የሆነ ፍጥነትና ጥንካሬ አላት። ትንቢተኛዋ ሴት፣ እሷ ደግሞ የወደፊቱን የማየት ችሎታ አላት። ውስጥ አዋቂዋ ሴት፣ በከፍተኛ ኃይል የሌሎችን ስሜትና ችግር ማየት ትችላለች። እነዚህ ሶስት ሴቶች አንድ ላይ ሲመጡ ኃይላቸው እጥፍ ድርብ በመሆን ማንም ሊያስቆማቸው አይችልም። በአንድ የቆሙቱ እነዚህ ሴቶች የጥበብ ልጆች በሚል ስያሜ ይታወቃሉ። በዚሁ ስያሜ የሚጠራ ተከታታይ የአኒሜሽን ፊልም ገጸ ባህርያት ናቸው። አሰያየማቸው ድርብ ትርጉም አለው። አንድም በፊልሙ ላይ የሚለብሷቸው ልብሶች የአገር ባህል የጥበብ ቀሚሶች በመሆናቸው፣ ሁለትም የሚፈጠሩ ችግሮችን ለመፍታት ጥበባቸውን ስለሚጠቀሙ ነው። ኢፍትሐዊነትና ጎጂ ልማዶችን ለመዋጋት ታጥቀው የተነሱት እነዚህ ሴቶች ገሚስ ፊታቸውን በጭንብል ሸፍነው ችግር የተከሰተበት ቦታ ከተፍ ይላሉ። እኔ ሀና እባላለሁ። በዚህ ሰዓት የጥበብ ለባሾቹን ድጋፍ ካላገኘሁ በጣም እጎዳለሁ። ችግር የገጠማት ልጃለች። ሀና በፍጥነት የእኛ እርዳታ ያስፈልጋታል። ጥበብ ለባሾች እንተባበር። የጥበብ ለባሾቹ የጥበብ ልጆቹ ፈጣሪ ብሩክታዊት ጥጋቡ ነች። ዊዝ ኪድስ ወርክሾፕ የተሰኘው ድርጅት አጋር መስራች ስትሆን ድርጅቱን በሥራ አስኪያጅነት ትመራለች። የቴሌቪዥን ዝግጅት ተከታታዮች በድምፅ ያውቋታል። ላለፉት ዘጠኝ ዓመታት በኢትዮጵያ ቴሌቪዥን፣ በአሁኑ ስሙ ደግሞ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሚተላለፈው ፀሐይ መማር ትወዳለች የሕፃናት ዝግጅት ላይ የፀሐይንም የእናቷንም ሚና ደርባ ትጫወታለች። ድርጅቷ ከዚህ ዝግጅት በተጨማሪ ትንሾቹ መርማሪዎችና አሳትፉኝ የተሰኙ መሰናዶዎችንም በማቅረብ ይታወቃል። የጥበብ ልጆችን የመስራት ሐሳብም የመጣው አሳትፉኝ የተሰኘውንና ልጆች ራሳቸውን በአንድ ደቂቃ ፊልም እንዲገልጹ የሚያደርገውን ዝግጅት ለመስራት ወላይታ ሶዶ በቆየችበት ወቅት ነበር። ከሶስት ዓመት በፊት ከተለያዩ የወላይታ ወረዳዎች የተውጣጡ 12 ልጆችን የማሰልጠን ዕድል ታገኛለች። ስልጠናው ልጆች በራሳቸው እንዲተማመኑና ብቁ እንዲሆኑ የሚያደርግ ነበር። በስልጠናው ማጠናቀቂያ ላይ ከምታሰለጠናቸው ልጆች መካከል አንዷ ያለዕድሜዋ ልትዳር እንደሆነ ትሰማለች። ልክ የመጨረሻው ጊዜ አካባቢ ላይ አንቺ እስካሁን ትነግሪናለች፣ በራሳችን እንድንተማመን፣ ሀሳባችን እንድናገ እንድንገልጽ ጠንካራ እንድንሆን በትነግሪናለች። ለምሳሌ ከመሀላችን እንዲህ ዓይነት ችግር አለና ይህን እንዴት ነው የምንፈታው እንዴት ነው ለሌሎች የምንቆመው ብለው ሶስት ልጆች መጥተው ቻሌንጅ አደረጉት እና አሁን እንደምነግርህ ቀላል እንትን አልነበረም ቻሌንጅ በጣም ኢሞሽናል የሚያደርግ ነበር ምክንያቱም ዚህ አስራ ሶስት ዓመት ልጅነት በዛ ዕድሜ ከትምህርት ተፈናቅሎ ለትዳር መታሰብ ይሄ አሁንም በጽሁፍ በሪሰርች የምናነበው ነገር ብቻ ሳይሆን በቃ የዴይ ቱ ዴይ አይነት አጋጣሚ እንደሆነ የሚያሳይ ነገር ነበርና ለእኔ እንደመነሻ ነው የሆኑት በዛ ወቅት ብሩክታዊት የአዳጊዋን ልጅ ሁኔታ ሰምታና አዝና ብቻ አልተቀመጠችም ከመጣችበት ማህበረሰብ ጋር በመነጋገር ልጅቷ ወደ ትምህርት ገበታዋ እንድትመለስ አድርጋለች ጉዳዩን ያሳወቋትን እነዚያን ሦስት የሥልጠናዋ ተሳታፊዎችንም አረሳቻቸውም። የጥበብ ልጆቹ ፍቅር፣ ትዕግሥትና ፍትሕ የተወለዱት በነርሱ አምሳያ ነው። ለነዛ ሶስት ልጆች ለኔ እውነተኛ ጀግኖች ነበሩ ማለት ጀግና ያው በታሪክ በተለያዩ ስራዎች ሰዎች እናውቃለን። ግን ጀግና ደግሞ በቃ በአጠገባችን የምናየው ለማንኛውም ፍትሀ ላለሆነ ነገር የሚቆም ሰው ሁሉ ጀግና ነው። ስለዚህ እነዚህ ሴት ልጆች ለኔ ይሄ ከጀርባዬ የነበረውን እንደዚህ አይነት ፕሮግራም ብሰራ የምለውን በቃ የግድ እንደሆነ ነው ያረጋገጡ የጥበብ ልጆችን እንደዚህ የጠነሰሰችው ብሩክታዊት ቀጣይ ትኩረቷ በምን መልኩ ቢቀርብ ከአስር እስከ አስራ አምስት ዓመት ያሉ ልጆችን ቀልብ ሊስብ ይችላል የሚል ሆነ። በዚህ እድሜ ክልል ላይ ያሉ ልጆች ምን አይነት ነገሮች ይወዳሉ የሚለውን የተለያዩ ጥናቶች አሉ። ግን በእኛ ማህበረሰብ በተለይ በአኒሜሽን ለዚህ እድሜ ክልል የተሰራ ነገር አልነበረም እና በትክክል መስራቱን እርግጠኛ አልነበርኩም። ስለዚህ ያው መሞከር ነበረብን። ልጆቹን ያማከለ ዲዛይን የሆነው ይህ ፕሮግራም። ስለዚህ ከስክሪፕቱ፣ ከስኬቹ፣ ከስዕሉ በዚህ እድሜ ክልል ላይ ከአስር እስከ አስራ አምስት ያሉ ሴት ልጆች እና ወንድ ልጆች እያማከርን ነው የቀረጥ ነው። የምትፈልገውን መልእክት በአኒሜሽን ለማስተላለፍ ስትነሳ እንደዚህ አይነት ፊልሞች በኢትዮጵያውያን አዳጊ ልጆች ዘንድ ተወዳጅ መሆናቸውን ታሳቢ አድርጋ ነው። በኢትዮጵያ የሳተላይት ዲሽ በትንንሽ ከተማዎችና የገጠር አካባቢዎች ሳይቀር መስፋፋት ልጆች በአረብ ሳትና ናይል ሳት የሚተላለፉ የካርቱንና አኒሜሽን ፊልሞችን በቀላሉ እንዲያገኙ እድል ፈጥሮላቸዋል። ወላጆች እንዲህ አይነት ፊልሞችን በቪሲዲና ዲቪዲ በርካሽ እንደ ልብ ማግኘታቸውም ሌላ ምክንያት ነው። ልጆቻቸው ለአዋቂዎች የተሰሩ ፊልሞችን አለዕድሜያቸው እያዩ አጓጉል ነገሮችን ከሚማሩ በሚል በፍላሽ ዲስክ ሳይቀር እንደዚህ አይነት ፊልሞችን እየገለበጡ እንዲያመጡ አድርጓቸዋል። ፊልሞቹ ሕፃናትንና አዳጊዎችን ቋንቋ ለማስተማር ይጠቅማል በሚል ለልጆቻቸው በገፍ የሚያቀርቡ ወላጆችም አሉ። ይህ ግን የራሱን ችግሮች ይዞ መምጣቱ አልቀረም። በተለይ በከተማ አካባቢ ያሉ ልጆች ለጀግና ያላቸው ምስል እንደ ስፓይደርማን ካሉ የፊልም ገጸ ባህሪያት ጋር የተጣበቀ መሆኑ የተለመደ ሆኗል። ተዋናይ አዘጋጅና የፊልም ባለሙያው ሚካኤል ሚሊዮን ይህ በአካል ገጥሞታል። የአድዋ ድልን ምክንያት በማድረግ ሰውኛ ፕሮዳክሽንና ኢንተርቴንመንት በተሰኘው ድርጅቱ አማካኝነት ተማሪዎችን ሰብስቦ ለአስር ቀን የቆየ አውደ ጥናት ወይም ወርክሾፕ ሲሰጥ የታዘበውን እንዲህ ያጋራል። ከአራት ዓመት እስከ አስራ ሶስት ዓመት ያሉ ተማሪዎችን ሰብስበን እነዚህ ልጆች ጀግናቸው ማን ነው ብለን ለመገምገም ያደረግነው ማለት ምን እንደሰራንባቸው እንድናውቅ ማለት። ስለዚህ አስር የካርቶን ሂሮዎቻቸውንና አስር ደግሞ የምናውቃቸውን እነ አጼ ቴዎድሮስን እና አጼ ሚኒሊክን እና አጼ ዮሐንስን እንዲሁም ደግሞ የተለያዩ ጀግኖችን አንድ ላይ ሞልተን ጎን ለጎን እንዲመርጡ አድረግናቸው ማለት። ከዛ ያንን በማድረጋችን መጀመሪያ ላይ ሲመርጡ ከትልልቆቹ እንደውም ትንሽ ሁኔታችን ገብቷቸው ይመስለኛል። መጀመሪያ ከመምረጣቸው በስተቀር አብዛኞቹ ወደ ሰማንያ ስድስት ፐርሰንቱ የመረጠው የካርቶን ሂሮዎቹን ነው፣ ጀግና ብሎ ማለት ነው። እነ ስፓይደርማን፣ እነ አይረንማን፣ እነ ሱፐር ውመን እንደዚህ የተለያዩ ወቀ የሆሊውድ ካርቶን ሂሮዎች። ሚካኤል በአውደ ጥናቱ መገባደጃ ላይ በተደረገ ምርጫ ወደ ሰባ በመቶ የሆኑ ታዳጊዎች በራሳቸው ተነሳሽነት ኢትዮጵያውያን ጀግኖችን መምረጣቸውን በስኬት ያነሳል። ብሩክታዊትም ኢትዮጵያዊ አፍሪካዊ ሊያውም በእንደዚህ አይነት ፊልሞች እምብዛም ባልተለመደ መልኩ ሴት ጀግኖችን በአዳጊዎች አመለካከት ውስጥ ለማስረጽ የጥበብ ልጆች ሆን ተብሎ እንደተወጠነ ታስረዳለች። በጀግኖቹ አማካኝነት ደግሞ የምትፈልገውን መልእክት ታስተላልፋለች። እኛም የምናነሳቸው ኮንሰርቶች ከልጆች ከአስር አምስት ጋር ቁጭ ብሎ ለመነጋገር የሚከብዱ ርዕሰ ጉዳዮች ናቸው። ስለ አላቻ ጋብቻ ሊሆን ይችላል። ስለ ግርዛት ሊሆን በቃ አሁን ኮሚኒቲያችን ውስጥ ያሉት አንገብጋቢ ችግሮች ግን ልጆች ላይ እየደረሱ ያሉ ልጆችንም ቁጭ ብለን የማናናገራቸው ስለ ፒውበርቲ የሰውነት ለውጥ ይመጣል። በቃ ብዙ ነገር በዚህ ከአስር ከአስራ አምስት ባለው እድሜ ክልል ውስጥ ብዙ ለውጥ ብዙ ፈተናዎች የሚያዩበት ጊዜ ነው። ስለዚህ እንዴት ነው እሱ በሚወዱት መልኩ ድርቅ ባለ ሳይሆን ሊያፈቅሩት ጓጉተው ሊያዩት በሚችሉት መልኩ እነዚህን ሶሻል ኢሹዎች የምናስተምራቸው እንደገና እነሱን ለወጡ ነው የተዘጋጁ ዜጋዎች የምናደርጋቸው እንዴት ነው ከሚለው አንጻር ይህ አኒሜሽን ጨረስ የሚለው ነው። ብሩክታዊት ህልሟን ወደ ተግባር ለመቀየር ብዙ ርቀት ተጉዛለች። የጥበብ ልጆች ለተከታታይ ሶስት ዓመታት ምን አይነት ርዕሰ ጉዳዮችን ይዳስሳሉ? ምንስ አይነት የአመለካከት ለውጥ በእነርሱ ማምጣት ይፈለጋል? እንዲተላለፉ የሚፈለጉ የእውቀትና የክህሎት ለውት ሃሳቦችስ ምንድናቸው? የሚሉትን ጥያቄዎች የሚመልስ መርሃ ግብር መንደፋቸውን ትናገራለች። በመጀመሪያው ዓመት የሚተላለፈው ዝግጅት የታሪክ አካሄድ ተሰርቶ መጠናቀቁን ትገልጻለች። ገጸ ባህሪያቱ ዙሪያ መለስ ካሉ ሌሎች ደጋፊዎቻቸው ጋር ተስለው ወደ አኒሜሽን ለመተርጎም መዘጋጀታቸውንም ታብራራለች። ለሙከራም የመጀመሪያውን ክፍል ሰርተው በገጠር ላሉ ልጆች ጭምር በማሳየት ጥሩ ምላሽ እንዳገኙ ታስረዳለች። የጥበብ ልጆችን በትምህርት ቤት አስተማሪዎች፣ በቤት ውስጥ ወላጆች እንደ አጋዥ መሳሪያ መጠቀም የሚችሉበትን መመሪያ ማውጣታቸውንም ትገልጻለች። ይህን ሁሉ ሰርታ፣ አሁንም ግን የገንዘብ ጉዳይ ቀይዶ ይዟታል። ይህ ፕሮግራም ቢያንስ ለሁለት ወይም ለሶስት ዓመት በቀጣይነት መሄድ ይኖርበታል። ከዛ በኋላ ራሱ ሰልፍ ሰስቴን ነበር። እንዲሁ እንደዚህ አይነት ሞዴል የቀረጥ ነው። ምክንያቱም ይህ ፕሮግራም አኒሜሽን ስለሆነ የኢትዮጵያ ብቻ ሳይሆን አብዛኛው አፍሪካ ሀገርም በአፍሪካ የተሰሩ ሀይ ኳሊቲ የልጆች ፕሮዳክሽን እጥረትም ስላለ የምናነሳቸው ርዕሰ ጉዳዮች ከኢትዮጵያም ድንበር ዘለል የሆኑ የጋራ የሆኑ ችግሮችንም ስለሆነ የምናነሳው ወደፊት የተለያዩ ብሮድካስተሮች በላይሰንስ የሚያስተላልፉት ፕሮግራም ስለሚሆን ራሱን ሰስቴን ማድረግ የሚችል ነው። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለመወልደየስ ነኝ። መልካም ጊዜ።